ሀገራቸው በተመሳጠረ ዓለም አቀፍ የትችት ወይም የነቀፌታ ማዕበል ውስጥ እያለፈች መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ አፍሪካውያን ከኢትዮጵያውያን ጎን እንዲቆሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ሰሞኑን ለበጎ ፈቃደኛ ወጣቶች ባደረጉት ንግግርም ኢትዮጵያ አሁን ያለችበት ሁኔታ ትንሹን ትልቁም ተረባርቦ የተነሳበት ጊዜ መሆኑን ገልጸው ሀገራቸው ግን በማንም ጫና እንደማትቆም አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አልኳል። ለአፍሪካዊ ችግር አፍሪካዊ መፍትሄ፣ ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ያደረጉት ገለጻ ማጠንጠኛ ነው። ጠቅላይ ሚኒስትሩ ለህብረቱ የሰላምና ጸጥታ ምክር ቤት ዝግ ስብሰባ ባደረጉት ገለጻ ማጠቃለያ የጠየቁት የአህጉሪቱን አጋርነት ነው። እሳቸው እንዳሉት አገራቸው በተመሳጠረ ዓለም አቀፍ የትችት ወይም የነቀፌታ ማዕበል ውስጥ እያለፈች ነው። አገራቸው በዚህ ሁኔታ ውስጥ እያለፈች ያለችውም በግዛቷ ውስጥ የህግ የበላይነትን ለማረጋገጥ በመስራቷ እንደሆነ ጠቅላይ ሚኒስትሩ ጠቅሰዋል። እናም አፍሪካውያን ከኢትዮጵያ ጎን እንዲቆሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው ከመጋቢት 2010 የለውጥ ዋዜማ እስከ ህዳር 2013 የትግራይ ጦርነት ድረስና ከዚያም በኋላ ስላሉ ሁኔታዎች ጠቃቅሰዋል። የትግራዩ የህግ ማስከበር እርምጃ አሁን ስላለበት ምዕራፍም አስረድተዋል። መንግስት በቁጥጥር ስር የዋሉ የህወሓት መሪዎችን ለፍርድ እያቀረበና በከፍተኛ የአገር ክህደት ወንጀል እንደዚሁም በመንግስትና በህዝብ ላይ በተፈጸመ ወንጀል የሚፈለጉትንና አሁን ያልተያዙትን ደግሞ ለመያዝ እየሰራ መሆኑን አመልክተዋል። ቅድሚያ የምንሰጠው ተግባር ግን የትግራይ ክልልን እንደገና መገንባትና ዜጎቻችን ወደ ቀደመ ህይወታቸው መመለሳቸውን ማረጋገጥ ነው ብለዋል ጠቅላይ ሚኒስትሩ በክልሉ ሆን ተብሎ ዜጎችን የመበደል ተግባር ይፈጸማል በሚል የሚነገረው ግን መሰረተ ቢስ ነው ሲሉን ያጣጣሉት በትግራይ ክልል ባለፉት ወራት ውስጥ ለ4.1 ሚሊዮን ዜጎች ሰብአዊ እርዳታ መድረሱንም ጠቁመዋል። ዓለም አቀፍ አጋሮች ግን ጉዳዩ ያሳስበናል ባሉት መጠን አልተንቀሳቀሱም ብለዋል ጠቅላይ ሚኒስትሩ። ለዚህ በማሳያነት የጠቀሱት ደግሞ እስካሁን ሰባ ከመቶ የሚሆነው ድጋፍ በመንግስት እየቀረበ መሆኑን ነው። በህዋት አነሳሽነት በተካሄደው የህግ የበላይነትን የማረጋገጥ ዘመቻ ወቅት ተፈጸሙ የሚባሉ የሰብአዊ መብት ጥሰቶችን ለመመርመርም መንግስት ተጨባጭ እርምጃዎች መውሰዱን የጠቆሙት ከነዚህ ምርመራዎች ጋር በተያያዘ ከሚመለከታቸው የተባበሩት መንግስታት አካላት ጋር ለመተባበር ፈቃደኛ ስለመሆኑ መንግስት ፍንጭ መስጠቱንም አመልክተዋል። ጠቅላይ ሚኒስትሩ ከዚህ አንጻር በተለይ ከአህጉራዊ ተቋማት ጋር ለመስራት ዝግጁ መሆናቸውን የገለጹት እንደ አፍሪካ ያቋቋምናቸው አህጉራዊ ተቋማት ስራቸውን እንዲሰሩ ኢትዮጵያ ዝግጁ ናት በማለት ነው ያረጋገጡት። በተለይም የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ከኢትዮጵያ የሰብአዊ መብት ኮሚሽን ጋር የጋራ ምርመራ እንዲያካሄዱ ፈቃደኛ መሆናቸውን ጠቁመዋል። በዚህ አስቸጋሪ ጊዜ የአፍሪካ ህብረትና አባል ሀገራቱ ላሳዩን አፍሪካዊ አጋርነትና ድጋፍ ምስጋናችንን እንገልጻለን ሲሉም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካዊ ችግር አፍሪካ መፍትሄ አስፈላጊ መሆኑን መግለጻቸው ኢትዮጵያ እስካሁን ስትከተለው ከቆየችው ፖሊሲ የመነጨ መሆኑን መንግስት አስታውቋል። በስልክ ያነጋገርኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይሄ የቆየ እንግዲህ የኢትዮጵያ አቋም ነው። ኢትዮጵያ በአፍሪካ ጉዳዮች ለግንባር ግንባር ቀደም ሚና የምትጫወት ሀገር ናት። ለአፍሪካ ነጻነት ከዚህ በፊት ትልቅ አስተዋጽኦ ስታደርግ የቆየች ናት። ለአፍሪካ ህብረት የአፍሪካነት ድርጅት ጽሕፈት ቤት የተባሉትም እዚህ የተቋቋሙበት ዋናው ምክንያት ሲሆን ነው። አሁንም ቢሆን የአፍሪካን ጉዳይ በአፍሪካ ማዕቀፍ በአፍሪካውያኖች አማካኝነት መፍታት የግድ ነው። ይሄ የተሻለ ነው። ለአፍሪካ አክብሮት ይሰጣል። ለአፍሪካ ትልቅ ኩራት ነው የሚል አቋም ስላላት ነው ይሄን የምናምን አቋም ስለሆነ የቆየም አቋም ስለሆነ የአፍሪካዊ ችግር በአፍሪካ መፍትሄ ማግኘት አለበት ከሚል መነሻ ነው። ይሄን ያሉት ይሄ ነው እንግዲህ ታሪካዊ ዳራ ሊሆን የሚችለው በአጠቃላይ እንግዲህ አፍሪካ ህብረትን በተመለከተ የኢትዮጵያ መንግስት በሰሜን ኢትዮጵያ ያካሄደውን ዘመቻ በተመለከተ የሚታወቅ በአደባባይ የወጣ አቋም የድርጅቱ የኮሚሽኑ ሊቀመንበር ሙሳ ፋኪ ማህማት በጅቡቲ በተካሄደ የኢጋድ የመሪዎች ስብሰባ ላይ ያደረጉት ንግግር ነው። የኢትዮጵያ መንግስት የሀገሩን የግዛት አንድነት ለማስጠበቅ ቆራጥ እርምጃ ወስዷል፣ የሚል አገላለጽ ነው የተጠቀሙት። እንግዲህ ድጋፋቸውን ገልጿል። ከዛ ውጭ ግን በአደባባይ የሚታወቅ ነገር የለምና ምንድን ነው በአፍሪካ ህብረት በኩል ያለው አቋም? አሁን በኢትዮጵያ ውስጥ ከዛም ከጦርነቱ በኋላ ያሉትን ሁኔታዎች በዛም ጊዜ የነበረውን በተመለከተ እንግዲህ አፍሪካ አቋም ብሎ የአፍሪካ ጌት አቋም ሲባል የአፍሪካ አገሮች አቋም መውሰዱ ይሻላል። ብዙዎቹ አፍሪካ ሀገሮች ከጎረቤት ሀገሮችም ጭምር በዚህ ህግ የበላይነት የማስከበር ስራችን ውስጥ ድጋፍ ሰጥተውናል። በአግባቡ ከዚህ ቀደም ማመስገናቸው ምስጋና አቅርበንላቸዋል። ይህን ድጋፋቸውን እንደሚቀጥሉ ተስፋ እናደርጋለን። ያ ነው ለእኛ የአፍሪካውያን አቋም ተብሎ የሚወሰደው። አንድ ሀገር ወይም ይሄ ሀገር ወይም ሀገር አንዱ የፈነገጠ ከሆነ ወይም ሁኔታ ስላልገባው እዚህም እዚያም ዝንፈቶች ካሉ ይሄ በሂደት ይስተካከላሉ ብለን ነው ተስፋ የምናደርገው። ነገር ግን ዞሮ ዞሮ የአፍሪካ አገሮች የእኛን አቋም ይደግፋሉ የሚል እምነት አለ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሀገራቸው ላይ የተቀናጀ ዘመቻ እየተካሄደ እንደሆነ ሲናገሩ የመጀመሪያቸው አይደለም። ስልጠናቸውን ላጠናቀቁ በጎ ፈቃደኛ ኢትዮጵያውያን ወጣቶች ሰሞኑን ባደረጉት ንግግርም ይህንኑ መልእክት አንጸባርቀው ነበር። ኢትዮጵያ አሁን ባለችበት ሁኔታ ከግራ ከቀኝ ከፊት ከኋላ መገመት በሚያዳግት ሁኔታ ትልቁም ትንሹም በከፍተኛ ደረጃ ተረባርቦ የተነሳባት ጊዜ ላይ እንገኛለን። የዚህ የውሸት ፕሮፓጋንዳና ጥላቻ ንግግር ዋና ዓላማ የዛሬ መቶ ምናምን ዓመት አልገዛም ብላ ለሌሎች አፍሪካ ሀገሮች ምሳሌ የሆነችው ሀገር አሁን ደግሞ ደህንነት አያስፈልገኝም፣ ብልጽግና እንሻለሁ፣ መለመን አልፈልግም፣ መስጠት እመኛለሁ እያለች ነውና እቺን ሀገር ካላቆምናት እዚህ ካልቀጭናት በስተቀረ አሁንም ለጥቁር ሕዝቦች አርያ ትሆናለች የሚል ስጋት በሰፊው ይናፈሳል። ዛሬ ላረጋግጥላችሁ እምፈልገው ትልቅ ቢጮው ትንሽ ቢጮ ብዙ ውሸት ቢነገር ብዙ ውሸት ቢነዛ ትናንት አባቶቻችን ነፃነቷን የጠበቁትና ለጥቁር ህዝቦች ሁሉ አርያ ያደረጓት ኢትዮጵያ ዛሬም በልጆቿ ጥረት እና ትብብር በነፃ በሚሰጡ ጀግኖች ወጣቶች ታግዛ የብልጽግና ምሳሌ መሆንና የጥቁር ህዝቦችን አርያ ሆና ከልመና የምታወጣ ሀገር መሆኗን ምንም ምድራዊ ኃይል ሊያስቀረው የማይችል መሆኑን ላረጋግጥላችሁ ፈልጋለሁ። የዓለም ሚዲያ በአንድ ድምፅ ቢጮህ እኛ ኢትዮጵያውያን እይታችንን ከኢትዮጵያ ብልጽግና ላይ አናነሳም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳውን ብርሃኑ የጠቅላይ ሚኒስትሩን ድምዳሜ ይጋራሉ። እሳቸው እንዲያውም ሁኔታው ከሌላ የታሪክ አጋጣሚ ጋር እንደሚመሳሰል ነው የሚያብራሩት። ይሄ ሁሉን አቀፍ ከበባ የሚባለው 697 የሶማሊያ ወረራ ወቅት የታየ ነው። ኢትዮጵያ በከፍተኛ ሁኔታ የተከበበችበት ሁኔታ ነበረ። ከሶማሊያ ጋር ጦርነት አለ፣ ሱዳን አለ፣ ኤርትራ ሀገር ባትሆንም በኤርትራ በኩል የሚደረጉ እንቅስቃሴዎች ነበሩ በነ ጂሚ ካርተር በኢራን ሻህ አስተባባሪነት የመካከለኛው ምስራቅ የቅርብ እንትኖች ሁሉ እና የምዕራብ ሀገሮች እንዳሉ ወይም በዝምታ ወይም ደግሞ በጉልህ በሆነ ተሳትፎ የኢትዮጵያ ሁኔታ ኢትዮጵያ ለኋላዊነት አደጋ ላይ የጣሉበት ሁኔታ ነው የነበረው። ይህንን በሀገር ውስጥ የነበረው ደግሞ አለመረጋጋት ለዚህ የምቹ ሁኔታን ፈጥሮ የሶማሊያ በርካታ የሀገሪቱን አካባቢዎች ለተወሰነ ጊዜ መቆጣጠር የተቻለበት ሁኔታ ነበረ እና ኢትዮጵያውያን፣ ልዩነቶች ነበሩን፣ አሉን፣ ወደፊትም ይኖሩናል። ነገር ግን የምንለያየውም የምንሻኮተውም ኢትዮጵያ በምትባል ሀገር ላይ ስለሆነ ቅድሚያ ለዚህ ጉዳይ የኢትዮጵያን ሀገራዊነት ማስቀጠል ጉዳይ አድርጎ እስከተባበን ድረስ በፍጹም ልንቋቋመው እንደምንችል ምንም ምንም ጥርጣሬ የለኝ። በኢትዮጵያ ላይ እየተደረጉ ነው ያሏቸው ጫናዎች ከተለያየ አቅጣጫ የሚመጡ ቢሆኑም የተናበቡ መሆናቸውን ፕሮፌሰር ካሳሁን ያምናሉ። በቀጥታና በተዘዋዋሪ የተቀናጁ ናቸው። ምዕራባውያን ራሳቸውን ችለው ከነ አጃቢዎቻቸው በአፍሪካም ውስጥ ካሉ ጭምር በተለያዩ መንስኤዎች የተባበሩበት ነው በአንድ አጀንዳ ላይ። የዋናዎቹ አራማጆች ፍላጎት ግን ኢትዮጵያ በህዳሴው ግድብም ሆነ በውስጥ መረጋጋትና የኢኮኖሚ እድገት አግኝታ ፈተናዎቿን ብትወጣ ምን አይነት ኃይል እንደምትሆን ይረዳሉ። ሌሎችም ጉዳዮች አሉ። ዓለም አቀፍ ጉዳዮች፣ በቻይናና በአሜሪካ የሚደረገው ፉክክር በተለይም በአፍሪካ ውስጥ የእኛን ነገር ጨምሮ ይሄንን የማስጠበቅ እንትን አለ። ሁለተኛ በኢትዮጵያ ውስጥ ደካማ ብሔርተኛ ወይም ሀገር ወዳድ የሆነ መንግስት ሳይሆን በነሱ ይሁንታና ፈቃድ የተመሰረተና የነሱን ፍላጎቶች የሚያስተናግድ ስርዓተ መንግስት ይፈልጋሉ። እና የህዳሴው ግድብ በተሳካ ሁኔታ መጠናቀቅና የሚያስከትላቸው ጥቅሞች ተግባራዊ ከሆኑ ደግሞ ይሄ የሚያስፈራሩበት እርዳታና የመሳሰለው ነገር ያን ያህል የጎላ እንትን ላይኖረው ይችላል ብለውም ይሰጋሉ። ስለዚህ ይሄ ርብርቦሽ እንግዲህ ጋዜጦ ሜዲያውን ሜይንስትሪም የዌስተርን ሜዲያ የምዕራባውያን ዋና ዋና መገናኛ ብዙሃን ዘመቻ ኢትዮጵያ እናውቃለን የሚለው የብዕርተኛ ቅጥረኞች ውትወታና የሀገራቱን ማህበረሰብ ወይም ሕዝብ ስነ ልቦናና አመለካከት ለማስቀየር የሚደረጉ ሙከራዎች ሁሉ እነዚህ ጋር ተዳምረው መታየት ያለባቸው ጉዳዮች ናቸው። አሁን በአካባቢያችን እንግዲህ የቅርብ ጎረቤታችን ከሆነችው ከሱዳን ጋር የገባንበትን ሁኔታ እናያለን። እሷን በማጀብ ደግሞ በፊት ለፊት በግልጽና በስውር ደግሞ የሚንቀሳቀሱ ኃይሎች አሉ። ስለዚህ አሁን ያለንበት ሁኔታ ፈታኝና አሳሳቢ ነው። ለዚህ መፍትሄው ኢትዮጵያውያን ችግሮቻችንን በውስጥ በቅድሚያ አጥብበን አቻችለን መፍትሄ ሰጥተን ለዚህ ለሀገራዊነት መቀጠል ቅድሚያ ሰጥተን እስካልተንቀሳቀስን ድረስ እስከተወሰነ ደረጃ ወደ ስኬት ሊያመራ ይችላል የሚደረጉ አንዳንድ ሙከራዎች። እና እዚህ ላይ አጽንኦት ሰጥተን መንቀሳቀስና መስራት ይገባናል ብዬ አስባለሁ። መንግስትም ፕሮአክቲቭ ሆኖ እነዚህ ነገሮች ችግሮች፣ በንቃት ማለት ነው፣ በንቃት ችግሮች እንዲቀረፉ፣ ልዩነቶች እንዲጠቡ፣ ወይም መፍትሄ እንዲገኝላቸው የሚያስፈልገውን ሁሉ ጥረት ማድረግ አለበት። መንግስት ብቻም ሳይሆን ሁላችንም የተደራጁ ስብስቦች፣ ሌሎችም። በኢትዮጵያ ላይ እየተደረገ ያለ ርብርብ በሚል ጠቅላይ ሚኒስትር አብይ አህመድ በገለጹትና በተያያዥ ርዕሶች ላይ ከአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ብርሃኑ ጋር ያደረግኩት ቆይታ በዚህ አላበቃም። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።